ኢትዮጵያ በአፍሪካ በቁም እንስሳት ሀብቷ ቀዳሚ አገር ስለ መሆኗ ይገለጻል። ይሁንና ወደ ውጭ በመላክ የምታገኘው ገቢ ያላት ሀብት ያክል አለመሆኑና ለዚህም ወደ ጎረቤት ሀገራት የሚደረገው ህገ ወጥ ንግድ እንደ ምክንያትነት ይነሳል። ታህሳስ 18 2016 ዓ ም በአዲስ አበባ በተካሄደው ህገ ወጥ ንግድን መከላከል ላይ ያተኮረ ሀገር አቀፍ ጉባኤ ላይ በቀረበ ጥናት ከኢትዮጵያ በየቀኑ ከ1200 በላይ የቁም እንስሳት በህገ ወጥ መንገድ ከሀገር እንደሚወጡ ተገልጿል። ይህም ሀገሪቱን በየቀኑ ከሺህ ዶላር በላይ ገቢ እያሳጣት እንደሚገኝ ጥናቱን ያቀረቡት የኢንዱስትሪ ሚኒስቴር የኢንተርፕራይዝ ልማት ዋና ዳይሬክተር ዶክተር አለባቸው ንጉሴ መግለጣቸውን የአገር ውስጥ መገናኛ ብዙን ዘግበዋል። የምጣኔ ሀብት ባለሙያው አቶ ሚሊዮን ክብረት በህጋዊና ህገወጥ ገበያው መካከል የነበረው የዋጋ ልዩነት ሀገሪቱን ተጠቃሚ እንዳትሆን አድርጓት ቆይቷል ይላሉ። እንግዲህ እዚህ ሀገር መጥተው የቀንድ ሀብት የቀንድ ከብት እያደለቡ ወይም ይብን ስጋውን እያረዱ ወደ ውጭ ሀገር ለመላክ የውጭ ኢንቨስተሮች ሁሉ መጥተው ነበረ። ግን ብዙዎቹ የውጭ ኢንቨስተሮች አልተሳካላቸው። ምንድን ነው ዋናው ያልተሳካው? ብዙ ሰዎች ፎርማሊ ወይም በመደበኛ ደረጃ ለእነዚህ ሰዎች ከብት ሸጠው ከሚያገኙ ይልቅ በመደበኛ ባልሆነው ገበያ የሚያገኙት በጣም ትልቅ ስለነበረ ከብት ራሱ ለማግኘት ትልቅ ችግር ነበረባቸው። ያዙ ኢንቨስተሮችን እናገኛለን፣ ከዚህ በፊት በስጋና ኢቨን በቁም ከብት የቁም ከብት ወደ ውጭ የሚልኩት ሰዎች ጋር ከዚህ በፊት ብዙ ኢንተራክሽን ነበር፣ ብዙ ንግግር ነበረ። ትልቁ ችግራቸው አያገኙም። ምክንያቱም ኢንሰንቲቭ ወይም ማበረታቻ የለውም፣ ወደ እነሱ ለመሸጥ ማበረታቻ የለውም። ምክንያቱም እነሱ ኤክስፖርት አድርገው ወይም ወደ ውጭ ልከው የሚያገኙት ወይም የሚያገኙት ገንዘብ እና በመደበኛ ባልሆነ መንገድ አንድ ሰው የቁም ከብት ልኮ የሚያገኘው ትልቅ ልዩነት ስለነበረው፣ በዚህ ምክንያት የኢትዮጵያ ከብቶች ወደ ጎረቤት ሀገሮች ይሄዱና ጎረቤት ሀገሮች ነው የሚጠቀሙባቸው እንጂ ኢትዮጵያ ልክ ከአፍሪካ አንደኛ እንደሚባለው ሁሉ ተጠቃሚ አይደለችም። ይህንን ችግር በተደጋጋሚ ሲገልጽ የቆየው የኢትዮጵያ መንግስትም ይህንን ለመፍታት ያስችላል ያለውን ለመጀመሪያ ጊዜ የቁም እንስሳት ወጪ ንግድ በባቡር ከአዳማ ወደ ጅቡቲ ማጓጓዝ መጀመሩን አስታውቋል። የኢትዮ ጅቡቲ የባቡር አክሲዮን ማህበር ዋና ስራ አስፈጻሚ ታከለ ኡማ በማህበራዊ ትስስር ገጻቸው ባጋሩ ጽሁፍ በአዳማ በኩል የኢትዮ ጅቡቲ የባቡር ትራንስፖርት ወደ ውጭ አገራት ጥራት ያለውን የስጋ ምርት የመላክ አቅምን ከመጨመሩም ባሻገር የትራንስፖርት መጨናነቅንም እንደሚቀንስ ተናግረዋል። በተመሳሳይ የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌም የባቡር ትራንስፖርት ከዚህ በፊት ወደ አገር ውስጥ ገቢ ምርቶችን ለማስገባት ብቻ የሚያገለግል የነበረ ሲሆን አገልግሎቱ በባቡር መጀመሩ የወጭ ንግድ ገቢ ግኝታችንና አቅማችንን ከፍ ያደርጓል ሲሉ በማኅበራዊ የትስስር ገጻቸው ገልጸዋል። በዚህ ጉዳይ ተጨማሪ ሀሳብ ለማግኘት የንግድና ቀጠናዊ ትስስር ሚኒስቴር የኮሚኒኬሽን ኃላፊን ለማናገር የሞከርን ቢሆንም ምላሽ ባለመስጠታቸው ማካተት አልቻልንም። የምጣኔ ሀብት ባለሙያው አቶ ሚሊዮን ክብረት ይህ እርምጃ ችግሩን ለመፍታት የራሱን አስተዋጽኦ ያበረክታል ይላሉም። ብዙ ጊዜ የኢትዮጵያ በተለይ የቀንድ የቀንድ ከብቶች የሚላኩበት መንገድ እንደዚህ ኦርጋናይዝ የሆነ ወይም የተደራጀ ካልሆነ በብዛኛው ፖረስ የሚሆን በተለይ በድሬዳዋ ሶማሌ፣ ምናምን አካባቢ በጣም ረዥም የሆነ በደንብ ቁጥጥር የማይደረግበት እና በሕገወጥ መንገድ ለኮንትሮባንድ ወይም ለሕገወጥ ንግድ የሚደረግ ነገር ነበር። ያንን ነገር በደንብ ኮንትሮል ተደርጎ በዚህ ብቻ ወይም በባቡር ብቻ የሚላክ ከሆነ ኮንትሮል ስለሚደረግ ወይም ቁጥጥር ስለሚደረግበት በተቻለ መጠን አብዛኛው የቀንድ ሀብት ወይም የቀንድ ከብት በዚህ መልኩ በፎርማል መልኩ ወይም በሕጋዊ መልኩ እንዲሄድ ጥሩ ማበረታቻ ይሆናል። ምክንያቱም ምክንያቱም አብዛኛው ትልቁ ማበረታቻ የማይሆነው የነበረው በፊት በሁለቱ ገበያዎች መካከል ትልቅ ልዩነት የለም የሚባለው ነገር ነበረ። አሁን ያ ከተስተካከለ በኋላ እንደገና ድንበር ላይ በእንግሊዝኛ እንግዲህ ፖረስ ነው የሚባለው ድንበር ላይ በጣም ትልቅ ጥሩ ቁጥጥር ስለሌለ አብዛኛው የኢትዮጵያ የቀንድ ከብት እንዲያውም ከኢትዮጵያ ወደ ጅቡቲ እና ወደ ሶማሌ ሄድና በኢትዮጵያ የቀንድ ከብት የሚጠቀሙት ብዙ ኤክስፖርት የሚያደርጉት ጅቡቲ እና ሶማሌ ናቸው እስካሁን። ይሄ እንግዲህ እንዲሰምር ለማድረግ ዋናው ትልቁ ነገር በድንበር ላይ ትልቅ ቁጥጥር ተደርጎ ዋናው ኤክስፖርት በመኪና ወይም በሌላ ነገር ሳይሆን በባቡር ብቻ ነው መባሉ ሌላውን ነገር ኮንትሮል ተደርጎ ወይም ቁጥጥር ተደርጎበት ዋናው ኢትዮጵያ ልታገኘ የሚችለውን ነገር እንድታገኝ ያደርጋታል ማለት ነው። ስለዚህ አሁን በፊት የሚያስቸግረው በዋናው ገበያና ጥቁር ገበያ መካከል ያለው ልዩነት ኦልሞስት ስለጠበበ ብዙዎቹ ሰዎች ይህንን ለማድረግ ማበረታቻ ስላገኙ ይሄ ደግሞ እየበለጠ መሆኑ ጥሩ የሆነና አመቺ የሆነ የትራንስፖርት ሲስተም መጠቀሙ ኦልሬዲ ባለው የውጭ ምንዛሬ ማሻሻያ ላይ ተጨማሪ ነው ማለት እንችላለን እና የተደረገው ነገር ጥሩ ማበረታቻ ይሆናል እዚህ ንግድ ላይ ለተሰማሩ ሰዎች። አቶ ሚሊዮን አሁን ምግ ላኪዎችን የሚያበረታቱ አሰራሮችን መዘርጋት እንደሚገባም ይመክራሉ። አሁን ኢትዮጵያ ኤክስፖርት ማበረታታት ስለምትፈልግ ልክ እንደሌላው ኤክስፖርት ደግሞ የታክስ ማበረታቻ ቢደረግ ብዙ ሰው። እንግዲህ ትልቁ አስቸጋሪው ነገር ኮንትሮባንድ ወይም ኢንፎርማል ወይም መደበኛ ያልሆነው ንግድ ስለሆነ ሰዎች፣ አንድ አንደኛው በፊት የነበረውን ልዩነት ነበረ። ሁለተኛው ደግሞ ፎርማሊ ወይም በመደበኛ መልኩ ብንልክ ብዙ ታክስ እንከፍላለን የሚል እና ወደ መደበኛ ወዳልሆነው ነገር የሚሄድ ነገር ስላለ ከዚሁ ጋር ደግሞ ተደምሮ የታክስ ማበረታቻ ቢደረግ ጥሩ ነገር ይሆናል። ሶስተኛው ድንበር ላይ ያለው ቁጥጥር የበለጠ መጠበቅ አለበትና ታክስ ማበረታቻ ፕሮፊት ታክስ ወይም የንግድ ትርፍ ግብር የሚባለውም እንዲሁ ተጨማሪ ማበረታቻ ቢደረግ ብዙ ሰዎች በመደበኛው መንገድ ተጠቅመው ኤክስፖርት ማድረግ ወይም ወደ ውጭ መላክ የበለጠ ይበረታታሉ ማለት ነው። ከስምንት ወራት በፊት ይፋ በተደረገው ሪፖርት ባለፉት ስምንት ዓመታት ከቁም እንስሳት ንግድ የሚገኘው የውጭ ምንዛሬ እየቀነሰ መምጣቱ ተጠቅሷል። ቀደም ሲል ከዘርፉ እስከ 150 ሚሊዮን ዶላር የሚጠጋ ገቢ ይገኝ እንደነበርና በ2014ና በ2015 ዓ ም ግን ገቢው ወደ 17 ሚሊዮን ዶላር መቀነሱን በጥናቱ ተገልጿል። የህገ ወጥ ንግድ ስልትና አይነት እየተቀያየር መምጣት፣ የክትትልና የቁጥጥር ስራዎች አጥቃቢ ያለመሆን፣ በቴክኖሎጂ የተደገፈና ህጉን የጠበቀ የግብይት ስርዓት ማስተግበር ላይ ክፍተቶች መኖራቸው ዋነኞቹ ምክንያቶች ስለመሆናቸውም በጥናቱ መመላከቱን የአገር ውስጥ መገናኛ ብዙሀን በዘገባቸው ጠቅሰዋል። ለአሜሪካ ድምፅ አስማማየ ነው Washington D.C.